የአዲስ አበባ ባላደራ ምክር ቤት ብሎ ራሱን የሚጠራው ማኅበር ወይም ባልደራስ በአዲስ አበባ ከተማ አስተዳደር ተጽዕኖ እየተደረገብኝ ነው ይላል። ማኅበሩ ባለፈው ቅዳሜ ከቦሌና ከአቃቂ ክፍለ ከተሞች ነዋሪዎች ጋር ሊያደርገው የነበረውን ስብሰባ በጸጥታ ስጋት ምክንያት መሰረዙን አስታውቋል። ግርማቸው ከበደ ዝርዝሩን ይዟል። የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ትላንት ባወጣው የጽሑፍ መግለጫ ከሕዝብ የተሰጠውን ተልእኮ ለማስፈጸም ላለፉት ሰላሳ አምስት ቀናት ሦስት ሕዝባዊ ስብሰባዎችና አንድ ጋዜጣዊ መግለጫ ለመስጠት ሞክሮ ሁሉም በአዲስ አበባ መስተዳደር ተጽዕኖ ተደርጎባቸው ሁለቱን ለመሰረዝ መገደዱን አንዱ ጋዜጣዊ መግለጫም ቢሆን ክልከላ እንደተደረገበት አስታውቋል። ጋዜጣዊ መግለጫው የተከለከለው የምክር ቤቱን ሰብሳቢ ጋዜጠኛና የሰብዊ መብት ተሟጋቹን እስክንድር ነጋ ደህንነት ለመጠበቅ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ለሀገር ውስጥ መገናኛ ብዙሃን መግለጻቸው ይታወሳል። ሆኖም የምክር ቤቱ ሰብሳቢ ጋዜጣዊ መግለጫ የተከለከለበት ምክንያት እንደማያሳምነው ከሁለት ሳምንት በፊት አስታውቆ ነበር። ይህ ሁሉ ህገ መንግስታዊ ህገወጥነት አግባብ እንዳልሆነ የምክር ቤቱ ሰብሳቢና የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በተገናኙበት ጊዜ ተማምነው በቀጣይ ጦርነትም መስተዳደሩ ከህገወጥ ተግባራቱ ተቆጥቦ ህዝባዊ ስብሰባዎችን ያለምንም ተጽዕኖ እንዲደረጉ ስምምነት ላይ ደርሰው ነበር ብሏል የምክር ቤቱ የጽሑፍ መግለጫ። እንደ ምክር ቤቱ ከሆነ ይህ ስምምነት ባለፈው መጋቢት 30 2011 ዓ ም ተደርሶ በማግስቱ ለመስተዳደሩ በገባ ደብዳቤ፣ ባለፈው ቅዳሜ ሚያዝያ 5 2011 ዓ ም መገናኛ በሚገኘው ኮከብ አዳራሽ የቦሌና ቃቂ ክፍለ ከተማ ነዋሪዎች ጋር ህዝባዊ ስብሰባ ለማድረግ እቅድ መያዙን ለዚህም የፖሊስ ጥበቃ እንዲደረግለት መጠየቁን በመግለጫው አስታውሷል። ሆኖም እስካለፈው አርብ ድረስ የመስተዳደሩ ምላሽ በመጥፋቱ ለምክትል ከንቲባው በአጭር የጽሁፍ መልእክት እንዲያውቁት አድርጌ ያለው ነው ያለው የባላደራ ምክር ቤቱ በጽሁፍ መግለጫው። በመጨረሻም አርብ እለት በተሰጠ የቃል ምላሽ በህጉ መሰረት ስብሰባ ለማድረግ እንደማይከለከሉ፣ የፖሊስ ጥበቃ ለማድረግ ግን መስተዳደሩ ፈቃደኛ ለመሆኑን ምላሽ እንዳገኘም ምክር ቤቱ አስታውቋል። ምክር ቤቱ በጋዜጣዊ መግለጫው እንዳለው ከሆነ ስብሰባውን በራሱ ኃይል እያስጠበቀ ለማከናወን ወስኖ በቦታው ላይ የተገኘ ቢሆንም ስብሰባው ከመጀመሩ በፊት በመኪና ተጭነው የመጡ ኦሮሚኛ ተናጋሪ ናቸው ያላቸው ወጣቶች በቡድን በቡድን ተደራጅተው በአካባቢው ከመሰማራታቸውን በላይ ወደ ስብሰባው አዳራሽ በመምጣት ሁከት ለመቀስቀስ ሞክረዋል ብሏል። ይህንን ለፖሊስ ብናሳውቅም በመጨረሻ ላይ ጥበቃ አይደረግላችሁም የሚል እጅግ አሳፋሪና ኃላፊነት የጎደለው ምላሽ ተሰጥቶናል ያለው ምክር ቤቱ በዚህ የጋጦወጦች ስልት ስብሰባ እንዳናደርግ በእጅ አዙር ጋሬጣ ተደቅኖብን ራሳችንን ለመከላከል በቂ ኃይል ቢኖረንም የሕዝብን ደህንነትና የሀገርን ሰላም በማስቀደም ስብሰባውን ሰርዘናል ብሏል። ምክር ቤቱ በወጣው የጽሁፍ መግለጫ እንዲህ አይነቱ ጋጥ ወጥ አካሄድ ለአዲስ አበባ ሕዝብ ብቻ ሳይሆን በሀገር አቀፍ ደረጃ ለተጀመረው የዴሞክራሲ ሽግግር አደገኛ በመሆኑ አስቸኳይ የማስተካከያ እርምጃ እንዲወሰድ አጥብቀን እንጠይቃለን ነው ያለው ምክር ቤቱ በመግለጫው። ቪኦኤ በጉዳዩ ላይ ከትላንት ጀምሮ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ቢሞክርም ለጊዜው አልተሳካለትም። ምላሽ እንዳገኘን የምናቀርብ ይሆናል። እነ ጋዜጠኛ እስክንድር በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር መጋቢት አንድ ቀን 2011 ዓ ም ባደረጉት ውይይት መጪው ምርጫ ተካሂዶ በህዝብ የተመረጡ አስተዳደሮች እስኪሰየሙ ድረስ በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድር እንዲቆም መጠየቃቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ